የአሜሪካ ድምፅ ነው። በ19 በ22ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮ ሳት የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። የአክብሮት ሰላምታችን ከዋሽንግተን ዲሲ የአሜሪካ ድምፅ ይድረሳችሁ። የተከበራችሁ አድማጮቻችን የዕለተ ቅዳሜ ግንቦት 26፣ 2015 ዓ ም ዝግጅታችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጅታ የነኝ ፕሮግራማችንን ብርሃን ኃይሉ ትመራለች። በትግራይ ክልል የወጣው አዲሱ የሲቪል ሰርቪስ መመሪያ የእኩልነት መርህን ይጥሳል በመባሉ ዙሪያ የተቀናበረ ዘገባ ለምሽቱ ይዘናል። ተፈጥሮን እና ፋሽንን ካሰናኘች የልብስ ንድፍ ባለሙያ ተሻለች ኤጋ ጋር የተደረገ ውይይት አለን። የአብነት የጎዳና ላይ ፎቶግራፎች መስራች ከሆነው ከአብነት ተሾመ ጋር እየተካሄደ ውይይትም እንጋብዛችኋለን። በእኔ በኩል በእነዚህ ቅንብሮች እያስተናገድኳችሁ አመሽና፣ በሁለተኛው አጋማሽ ደግሞ እንግዱ ወልዴ በሳምንታዊው የሙዚቃ ቃና ቅንብሩ አብሯችሁ ያመሻል። ከሁሉም የምናስቀድመው ግን የዓለም ዜና ነው። አብራቸውን ቆዩ። እንደምናመሻችሁ አድማጮች የምሽቱን የዓለም ዜናዎች የማስደምጣችሁ ሲዮን ግርማ ነኝ። በአንዋር መስጅድ ትላንት በነበረው እንቅስቃሴ የሶስት ሰዎች ሕይወት አልፏል። የጸጥታና የደህንነት የጋራ ግብረ ኃይል ትላንት ማምሻውን ባወጣው መግለጫ የሶላቱን ሰላማዊ ስነ ስርዓት ለማስከበር በተሰማሩ የጸጥታ አካላት ላይ ጉዳት ለማድረስ ተነሳ ባለው ረብሻ የሶስት ሰዎች ሕይወት ማለፉንና ሲቪሎች መጎዳታቸውን አስታውቋል። ለጸጥታ ስራ በተሰማሩ 63 የፖሊስ አመራር አባላት ላይ ቀላልና ከባድ የአካል ጉዳት መድረሱንም ገልጿል። ሆኖም ለአሜሪካ ድምፅ አስተያየቱን የሰጠና መስጅድ ውስጥ የነበረ አንድ ማኝ ምንም አይነት ምንም አይነት የተቃውሞ እንቅስቃሴ እንዳልነበረ የጸሎት ስነ ስርዓቱ ተጠናቆ ሲያበቃ ምዕመናኑን ካሜራ ሲቀርጹ የነበሩ ፖሊሶችን በመመልከቱ ተቃውሞ መነሳቱን ገልጾልናል። በአንዋር መስጅድ ተፈጥሮ ከነበረው የተቃውሞ እንቅስቃሴና የፖሊስ እርምጃ በኋላ ከመስጅዱ ያደጋ ጊዜ የአዛን መልእክት መተላለፉን ተከትሎ በሌሎች መስጅዶችም የተቃውሞ እንቅስቃሴ እንደነበር አብራርቷል። በሌላ በኩል የጋራ ግብረ ኃይሉ ባወጣው መግለጫ ችግሩ የተከሰተው በታላቁ አንዋር መስጅድ የጁማ ሶላት በሰላም ተጠናቆ ህዝበ ሙስሊም እየተመለሰ ባለበት ሁኔታ መሆኑንም አመልክቷል። የታጠቁ ቡድኖችን በህቡ ማደራጀት፣ ሁከትና ብጥብጥ ማስነሳት፣ ግድያ የሚሉትን ጨምሮ በተለያዩ ወንጀሎች ተጠርጥረው ለዘጠኝ ወራት ያህል በእስር ላይ የሚገኙት አቶ ዘመነ ካሴ በነፃ እንዲሰናበቱ ፍርድ ቤት መወሰኑ ጠበቃቸው ተናገሩ። አስቴር ምስጋናው አጠር ያለ ዘገባ አላት። ጉዳያቸውም በባህር ዳር እና አካባቢዋ ከፍተኛ ፍርድ ቤት ሲከታተሉ የቆዩት አቶ ዘመነ ካሴ ትላንት ፍርድ ቤቱ በነፃ ማሰናበቱን ጠበቃቸው በሙሉ ታደሰ ለአሜሪካ ድምፅ ተናግረዋል። ከተወሰኑ ቀጠሮች በኋላ በነበረው ክርክር ተከሳሽም አይቀርብም እኔም ጠበቀው አልቀርብም ነበር። ነገር ግን ፍርድ ቤቱ በኔነበት ክርክሩን ሲያካሄድ ቆይ ዘጠኝ ሰዓት ተኩል አካባቢ በነበረው ወደ የዘመነ ካሴም ውሳኔ ያነበዋል። ውሳኔው ለአካባቢ የባህር ዳር ነው የምዕራብ ጎጃም ከተማ ምራ የባህር ዳር እና አካባቢ አቋሚ ምት አቅርቦት በነበረው የግድያ ወንጀል ክስ የአቃቤ ሕግ ምስክሮች የተሰሙ በመሆኑ ፍርድ ቤቱ ውስን መርምሮ ቀጠሮ ይዞ ነበር። ግን መከላከል ሳያስፈልገው በወንጀለኛ መቅጫ ስነ ስርዓት ሕግ ቁጥር አንድ አርባ አንድ መሰረት በነፃ እንዲሰናበት ብይን ሰጥቷል። የአማራ ክልል ፖሊስ ኮሚሽን መስከረም 11 ቀን የታጠቁ ቡድኖችን በህቡ ማደራጀትና ሁከትና ብጥብጥ ማነሳሳት የሚሉትን ጨምሮ ፖሊስ በተለያዩ ወንጀሎች ጠርጥሬያቸዋለሁ ያላቸው አቶ ዘመነ ካሴ በቁጥጥር ስር ማዋሉና መስከረም 13 ቀን ፍርድ ቤት ማቅረቡ ይታወሳል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የአማርኛ ቋንቋ አገልግሎት ነው። ህንድ ውስጥ በደረሰ የባቡር አደጋ ሶስት መቶ የሚጠጉ ሰዎች ሞቱ። ህንድ ውስጥ ባቡሮች ተጋጭተው በደረሰ ከፍተኛ አደጋ እስካሁን ሶስት መቶ የሚሆኑ ሰዎች መሞታቸውንና ዘጠኝ መቶ መቁሰላቸውን የአገሪቱ ባለስልጣናት ተናገሩ። እርስ በርሳቸው የተጋጩት ባለ ብዙ ፉርጎ ሶስት ባቡሮች እንደሆኑ ባለስልጣናቱ ጨምረው ገልጸዋል። እስካሁን መሞታቸው ከተረጋገጠው ሰዎች በተጨማሪ ሌሎች ከባድ ጉዳቶች እንደሚኖሩም የአዲሻ የእሳት አደጋ አገልግሎት ዋና ዳይሬክተር ሱዳንሹ ሳራንጊ ለአዣንስ ፍራንስ ፕሬስ ተናግረዋል። አደጋው የተከሰተው አርብ ምሽት ከኮልካታ በስተደቡብ ሁለት መቶ ሀያ ኪሎ ሜትር ርቀት ላይ ሲሆን ህንድ ዛሬ ብሔራዊ የሀዘን ቀን አውጃለች። አልሸባብ መሆናቸው የተጠረጠሩ ታጣቂዎች ትላንት አርብ በኬንያ ሰሜን ምስራቅ በማንዴራና ዋጅራ አውራጃዎች ጥቃት ከፍተው ሁለት የፖሊስ መኮንኖችን መግደላቸውንና አምስት ማቁሰላቸውን የኬንያ ባለስልጣናት ተናገሩ። የመጀመሪያው ጥቃት የተፈጸመው ታጣቂዎች በማንዴራ ካውንቲ ራቅ ባለ መንደር መደበኛ ጥበቃ ላይ የነበሩ የፖሊስ መኮንኖችን ጭኖ በነበረ አንድ ላንድ ክሩዘር ላይ በተጣለ ቦምብ ሲሆን በዚህ ጥቃት አንድ የፖሊስ መኮንን ሲሞት ሌሎች ሶስት ቆስለዋል። ሁለተኛው ጥቃት ደግሞ በዋጅር ግዛት አጎራሌ መንደር ውስጥ በቅኝት ላይ በነበሩ ፖሊሶች ላይ ታጣቂዎች በሰነዘሩት ጥቃት ነው። በዚህም አንድ ፖሊስ ሲገደል ሶስቱ ህይወታቸው አልፏል። የደህንነት ባለስልጣናት ለቪኦኤ አስል መስጠት ፈቃደኛ አልሆኑም። በመጨረሻም በደቡባዊ እስራኤል በግብጽ ድንበር አካባቢ በተከፈተ የተኩስ ልውውጥ ሶስት የእስራኤል ወታደሮችና አንድ የግብጽ መኮንን መገደላቸውን የአካባቢው ባለስልጣናት ተናግረዋል። በድንበሩ አካባቢ እንዲህ አይነት ነገር የተሰማው ግብጽና እስራኤል የሰላም ስምምነት ከተፈራረሙ ከረጅም ዓመታት በኋላ ነው። የሁለቱን ሀገራት ባለስልጣናት የሁለቱ ሀገራት የ ሚሊሻ ባለስልጣናት እንደተናገሩት በአካባቢዎቹ ላይ የተኩስ ልውውጥ የተደረገው በድንበሩ አካባቢ እጽ በማዘዋወር እንቅስቃሴ ላይ የነበሩ ህግ ወጦችን ለመያዝ በሚደረግ እንቅስቃሴ ውስጥ ነው ተብሏል። ከሶስቱ ሟች ወታደሮች ውስጥ አንዷ ሴት ናት። የወታደሮቹ መገደል የተረጋገጠው የመገናኛ ራዲዮ ናቸው ግንኙነት ከተቋረጠ ከአንድ ሰዓት በኋላ አስክሬናቸው ሲገኝ ነው። አድማጮች፣ ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ ቅዳሜ ምሽት ስቶቻችን ጋር አብራችን ቆዩ። የዓለም ዜናዎቹን አድምጠን ተመለስን። ከዋሽንግተን ዲሲ የአሜሪካ ድምጽ የሚተላለፈው የቅዳሜ ግንቦት 26 ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። በ19፣ በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ስዌስት ላይ በዌብሳይታችን ደግሞ አምሐሪክ ዳት ቪኦኤ ኒውስ ዳት ካም ላይ ታገኙናላችሁ። አሁን ወደ ቀዳሚው ቅንብር እንሻገራለን። ሳልሳይ ወያነ ትግራይ ፓርቲ በትግራይ ክልል የወጣው አዲስ የሲቪል ሰርቪስ መመሪያ የእኩልነት መርህንና የሲቪል ሰርቪስ አዋጅን እንደሚጥስ አስታወቀ። መመሪያው በተግባር በክልል ውስጥ ችግር የሚያስከትል በመሆኑ እንደገና እንዲታይ የፓርቲው የሕግና ስነ መንግስት ክፍል ኃላፊ አቶ ተስፋ አለም ብርሀ ጠይቀዋል። የትግራይ ሲቪል ሰርቪስ ኮሚሽን በበኩሉ አዲሱ መመሪያ የሰራተኞችን የእኩልነት መብት እንደማይጥስና ከሲቪል ሰርቪስ አዋጅ ጋርም እንደማይቃረን ገልጸዋል። የትግራይ ሲቪል ሰርቪስ ኮሚሽነር ወይዘሮ ሰብለ ካህሳይ ለአሜሪካ ድምፅ ሲናገሩ አዲሱ መመሪያ በጦርነቱ የተሳተፉ የመንግስት ሰራተኞችን ወደ ስራ ገበታቸው ለመመለስ ያለመ ነው ብለዋል። ገብረ ሚካኤል ገብረ መድህን ዝርዝሩን ይዟል። የሳልሳይ ወያነ ትግራይ ፓርቲ የህግና ስነ መንግስት ክፍል ኃላፊ አቶ ተስፋ አለም በርሀ ለአሜሪካ ድምፅ በሰጡት ቃለ መጠይቅ የትግራይ ሲቪል ሰርቪስ ኮሚሽን በቅርቡ አዲስ መመሪያ ማውጣቱን ተናግረው ሆኖም መመሪያው የእኩልነት መርህን የሚጥስና የሲቪል ሰርቪስ አዋጅን የሚቃረን ነው ብለውታል። ከዚህ በፊት የነበሩ ሰዎች ወደ ስራቸው መመለስ ወደ ነበርበት ችግር የለውም። ቤት በትግራይ ሰራዊት የቆዩም ሊሆኑ ይችላሉ። ሌላ ቦታም ሊሆኑ ይችላሉ። መመለሳቸው ችግር አይፈጥርም። ሆኖም ግን አዲስም ሲቀጠር ክፍት ቦታ ላይ በቅደም ተከተል አምስት የሆነ ደረጃ ነው ያወጡት። ከሲቪል ሰርቪስ አዋጅ ህገ መንግስቱ ውጭ የሆነ አዲስ የሆኑ አዳዲስ መለኪያዎች ነው መመዘኛዎች ነው ያመጡት። ሰራዊት የነበረ ደጀን የነበረ በትግሉ ተሳትፎ ምናምን በሚል ማለት ነው የነበራቸው ሰዎች ቅድሚያ፣ ሁለተኛ፣ ሶስተኛ፣ አራተኛ እየተባለ ማለት ነው። ስለዚህ ይሄ ከህገ መንግስቱና ከሲቪል ሰርቪስ አዋጁ ውጭ ነው፣ የእኩልነት መርህም ይጥሳል እያልን ነው። የሲቪል ሰርቪስ አዋጁ የትግራይ ሲቪል ሰርቪስ አዋጅም የፌዴራል ሊሆን ይችላል፣ የሚሉት ምንድን ነው? በስራ ልምድ አንድ ሰው ሲቀጠር በስራ ልምድ፣ በትምህርት ዝግጅት እነዚህ እነዚህ በብቃት ብቃት ላይ የተመረኮዘ ውድድር ማለት ነው። ውድድር ተደርጎ ነው መቀጠር ያለበት። ስለ አዲሱ መመሪያ አስተያየት የሰጡት የትግራይ ሲቪል ሰርቪስ ኮሚሽነር ወይዘሮ ሰብለ ካሕሳይ በበኩላቸው በትግራይ ክልል ጦርነቱ ከመጀመሩ በፊት 131ሺህ የመንግስት ሰራተኞች እንደነበሩ አውስተው ይህን መመሪያ ማውጣት ያስፈለገበት ምክንያት እነዚህን ሰራተኞች ወደ ስራ ገበታቸው ለመመለስ እንደሆነ ገልጸዋል። ዛፍ ስራሕ ክነእትቱ ኮይንና እንታይ እዩ ዘድልየና ይህን ሰራተኛ ወደ ስራ ገበታው ለመመለስ ምን ማድረግ እንዳለብን ጥናት አድርገናል። በዚህ ላይ ሊነሱ ከሚችሉት ነገሮች አንዱ የሰው ኃይል አስተዳደር ጉዳይ ነው። ሰራተኛው ወደ ስራው ሲመለስ የሚያነሳው ጥያቄ ይኖራል። ለምሳሌ የደሞዝ ጉዳይ አንዱ ነው። የትግራይ ሰራዊት አባል ሆኖ በጦርነቱ የተሳተፈ ሰው የተለያዩ ችግሮች ሊገጥሙት ይችላል። በሞት መለየትም አለ፣ የአካል መጉደልም አለ። ከሌሎቹ ክልሎች ጋርም በዚህ ዘርፍ ተወዳዳሪ መሆን ካለብን ሊጠየቁ የሚገባቸው ጥያቄዎች ነበሩ። እነዚህ ጥያቄዎች ቀደም ሲል በነበሩን መደበኛ ህጎችና ደንቦች ሊመለሱ እንደማይችሉ ተገነዘብን። ስለዚህ ያ አሁን በየቦታው ተበትኖ የሚገኘው ሰራተኛ ወደ የስራ መደቡ እስኪመለስ ድረስ ይህንን ጊዜያዊ መመሪያ አውጥተናል። የሲቪል ሰርቪስ ኮሚሽን እንዲህ አይነት መመሪያ የማውጣት ስልጣን እንዳለውም ይገልጻሉ ወይዘሮ ሰብለ። ይህ አዲስ መመሪያ ከሲቪል ሰርቪስ አዋጁ ውጪ አይደለም። አዲስ መመሪያ ማውጣት ለሲቪል ሰርቪስ ኮሚሽን በአዋጅ የተሰጠ ስልጣን ነው። በአዋጁ መሰረት የትግራይን አንድነት የሚያስጠብቅና ሁሉንም የሚያቅፍ መመሪያን ያወጣ ነው። የትጥቅ ትግሉን ባለመቀላቀሉ ከሲቪል ሰርቪሱ መዋቅር ውጪ የሆነ አንድም ሰው የለንም። ወደ ስራው በአግባቡ እንዲመለስ አድርገናል። የመንግስት ስራ እንዲያከናውን ያሰማራ ነው። ሰው በራሱ ተነሳሽነት ተጨማሪ ስራ በመስራቱ ሊበረታ ሊበረታታና ሊሸለም እንደሚገባው አዋጁ ስለሚፈቅድ ነው መመሪያውን ያወጣ ነው። ሁላችንም በሙያችን የምናከናውነው የስራ መዘርዝር አለን። ከዚህ ውጭ ግን የሰጠሁትን ተጨማሪ ስራ ተቀብሎ የሚያከናውን ሰራተኛ ካለ ሊበረታታ ይገባዋል ነው እያልኩኝ ያለሁት። ይህን ሲያደርግም አይኑ የጠፋ አካሉ የጎደለ ሰው አለኝ። ይህን ሰው እንደ ማንኛውም ሰራተኛ ዝም ብለህ ወደ ስራ ተመለስ ልትለው አትችልም። ሊበረታታና ሊሸለም ይገባዋል። ይህ ደግሞ የትኛውንም መመሪያ የሚጻረር አይደለም። አዳዲስ ክፍት የስራ ቦታዎች ግን በሀገር አቀፉ የሲቪል ሰርቪስ መመሪያ መሰረት በውድድር እንደሚያዙ ገልጸዋል። አዲስ ለሚወጣ ስራ የሚደረግን ውድድር በተመለከተ በግልጽ ተቀምጧል። ክፍት የስራ ቦታ ሲኖረን በሀገር አቀፍ መመሪያ የተቀመጠውን ዝቅተኛ መስፈርት ያሟሉትን ነው የምናወዳድረው። ዝቅተኛ መስፈርትን ማሟላት የግድ ነው። ዲግሪና የስራ ልምድ የሚጠይቅ ከሆነ ያ ያስፈልጋል። ግን ደግሞ በአሰራራችን ፍትሐዊነት የሚባል ነገር አለ። ለምሳሌ አምስት ወይም አስር ክፍት ቦታ ቢኖር፣ አመልካቾቻችን ደግሞ የተለያየ ባህሪን ያላቸው ከሌሎች ክልሎች ተፈናቅለው የመጡ ነባር ሰራተኞች አሉ፣ ወጣት ስራ ፈላጊዎች አሉ፣ ልዩ ፍላጎት ያላቸው ሰዎች አሉ፣ አካል ጉዳተኞች አሉ፣ ሴቶች አሉ። እነዚህን ምንድን ነው የምታደርጋቸው? ዝም ብለህ እንዳሻችሁ ሁኖ አትላቸው። በውድድሩ እነዚህን ለማካተት ጥረት ማድረግ አለብህ። ዝቅተኛውን መስፈርት ካሟሉ በኋላ ፍትሐዊነት ታሳቢ ይደረጋል። ይህንን ያህል ለሴቶች ይህንን ያህል ለአካል ጉዳተኞች፣ ይህን ያህል ደግሞ ለተፈናቃዮች እያልክ በኮታ ካልሸነሸንከው ፍትሃዊነት አይረጋግጥም። ይህን ለማድረግ ደግሞ አዲስ አሰራር መተግበር ነበረብን። የሳልሳይ ወያነ ትግራይ ፓርቲ የአመራር አባሉ አቶ ተስፋ አለም በርሀ ግን ይህ የሲቪል ሰርቪስ መመሪያ ከተተገበረ በክልሉ የተለያዩ ችግሮችን እንደሚያስከትል ነው የሚገልጹት። በስራ ልን በትምህርት ዝግጅት በአጠቃላይ በብቃት መሆኑ ቀርቶ እንደዚህ አይነት መመዘኛዎች እየመጡ ወደ ሲቪል ሰርቪስ ወይም ደግሞ የመንግስት ስራ ሰው ከገባ ስራ ላይ ህዝብ ላይ አገልግሎት ላይ በጣም ከፍተኛ የሆነ ውድቀት ይፈጥራል። ከባድ ነው። በመላ ትግራይ በእንደዚህ አይነት ሁኔታ የሲቪል ሰርቪሱን ከተሞላ አገልግሎት በጣም ይወድቃል፣ ተያይዞም ክልሉ ይወድቃል ማለት ነው። የሆነ አገልግሎት ካልተሰጠ ኢንቨስተር አይመጣም፣ አገልግሎት አይሰጥም። ብዙ ጫና በኢኮኖሚውም፣ በዲሞክራሲውም በምናምኑ ጫና ያመጣል አገልግሎት አሰጣጥ ላይ ከፍተኛ የሆነ ጉዳት ያደርሳል። ይህ የሲቪል ሰርቪስ መመሪያ በክልሉ በጎ ተጽዕኖ ይኖረዋል የሚሉት ወይዘሮ ሰብለ ካህሳይ በበኩላቸው በበርካቶች ዘንድ ተቀባይነት ያገኘ ከመሆኑም በላይ በጦርነቱ ወቅት በመከላከል ስራ ላይ የተሳተፉ ሰዎች የሚገባቸውን ጥቅም እንዲያገኙ የሚያግዝ ነው ብለውታል። አምነት ነበረት መዓዛ ክንለ እዩ ከልዕለን ዝኽእል በጦርነት ላይ የነበረው ሰው መቼ ነው የሚመለሰው? አካል ጉዳተኛ ሆኖ የሚመለስ ከሆነ ምን አይነት ማበረታቻ ነው ልናደርግለት የምንችለው? እንዴት ልናነሳሳውስ እንችላለን? የሚሉትን ነገሮች ማሰብ አለብን። ምክንያቱም ይሄ ሰው የመንግስትን ጥሪ ተከትሎ የዘመተና በቁርጠኝነት የሰራ የመንግስት ሰራተኛ ነው። በአሰራራችንም ያጠፋን ሰው የምንቀጣበት፣ ጥሩ የሰራውን ደግሞ የምንሸልምበት አሰራር አለን። እዚህም የትም ሄዳችሁ ስሩ ተብለው የሰሩ ሰዎችን እናበረታታለን። ለስራቸውም ዋጋ እንሰጣለን። ለወደፊትም እንዲሁ እናደርጋለን። በዚህ መሰረት ይህ ሰው ወደ ስራ ገበታው ሲመለስ ቢያንስ እዛ የቆዩት የስራ ባልደረቦቹ ያገኙትን ጥቅም ማግኘት አለበት። ደሞዝ የሚያገኙ ከሆነ ደሞዝ ያገኛል። እድገት የሚያገኙ ከሆነም እድገት ያገኛል። ከዚህ ባለፈ ግን ከሌላው የተለየ ትንሽ ማበረታቻ ይደረግለታል። ልናመሰግነው ይገባናል። ይህንን ለማድረግ የሚያስችለን ማዕቀፍ ደግሞ ያስፈልገናል። አቶ ተስፋ ዓለም በርሀ ደግሞ በጦርነቱ የተሳተፉ ሰዎች ተገቢውን ጥቅም ማግኘት እንዳለባቸው ተስማምተው፣ ነገር ግን ለዚህ ዓላማ ተብሎ ራሱን የቻለ አሰራር መዘርጋት እንዳለበት ያምናሉ። እኛ ሰራዊት የነበረ አይጠቀም አላለም። ግን በራሱ የሆነ መንገድ፣ በሌላ ልዩ በሆነ መንገድ መጠቀም አለበት። አዋጅ ወጥቶለት የተለያዩ ጥቅማጥቅሞች ሊሰጠው ይገባል። ከውጭ ሀገሮች የሚሰጥ ማለት ሰራዊቱ ትጥቁም ሲፈታ የሚሰጥ የሆነ እርዳታ አለ። ወይም ደግሞ የሚመለሱበት የሚቋቋሙበት የሚሰጡት እርዳታ አለ። እሱን መስጠት፣ ቤት መስጠት፣ ትምህርት ማገዝ፣ የተለያዩ ጥቅማጥቅሞች መስጠት ይገባል። እኛ እናምንበታለን። ነገር ግን በእንደዚህ አይነት ሰፊውን ህዝብ አገልግሎት ላይ ችግር በሚፈጥር ሁኔታ ግን መሆን የለበትም። በሲቪል ሰርቪሱ ላይ በመንግስት እንትን ላይ ሳይሆን በልዩ በራሱ የሆነ አዋጅ መጠቀም አለባቸው። ነው የኛ ስጋታችን ይሄ ነው። የትግራይ ሲቪል ሰርቪስ ኮሚሽን ይህን መመሪያ የማይቀይረው ከሆነ ፓርቲያቸው ጉዳዩን ወደሚመለከታቸው አካላት እንደሚወስደውም አቶ ተስፋ አለም ተናግረዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤልን ለዘገባው እናመሰግናለን። ፋሽንን ከተፈጥሮ ጋር አሰናስላ ከምታሳምር ባለሙያ ጋር የተደረገ ጭውውት ቀጥሎ እንጋብዛችኋለን። በዩናይትድ ስቴትስ ሀገራዊ የእጅ ስራ ጥበቦችን መሰረት በማድረግ ልዩ ልዩ አልባሳትንና ጌጣጌጦችን ለገበያ ከሚያቀርቡ ኢትዮጵያውያን መካከል አንዷ ተሻለች ታደሰ ኤጋ ነች። ተሻለች በተለይ እንሰትንና ቃጫን ከመሳሰሉ ተፈጥሮዊ ግብዓቶች በምታዘጋጃቸው ምርቶቿ የተለያዩ እውቅናዎችን እና ሽልማቶችን ለማግኘት በቅታለች። ሀብታሙ ስዩም ከተሻለች ጋር አጭር ቆይታ አድርጓል። ተሻለች የታደሰ ኤጋ መኖሪዋን በዩናይትድ ስቴትስ ያደረገች የአልባሳት ንድፍ ባለሙያ ናት። ተፈጥሯዊ ጥሬ እቃዎችን በመጠቀም ባህላዊ አልባሳትና ጌጣጌጦችን በማዘጋጀት ረገድ ትኩረትን ያገኘችው ተሻለች ለአልባሳት ንድፍ ጥበብ ፍቅር ያደረባት ገና በለጋ እድሜዋ እንደነበረ ትናገራለች። ፋሽኑን ስራ የጀመርኩት አባቴ ጫማ ሰሪ ነበረ ከልጅነት የጀምሮ ነው። እሱ ጫማ አዲስ ጫማ አሮጌ ጫማ የሚሰራልና እኔ መጀመሪያ ከእሱ ጋር የሄድኩበት ሱቅ ፒያሳ ነበረ። የእኔ እህትና ወንድሞችም ታላላቆችም ከእሱ ጋር ሙያ ተምረን አልወላችንም። እነሱ የሄዱበት መሿለኪያ አካባቢ ነበረ ሱቁ። በአስር አመቴ ነው ከሱ ጋር ስራ የጀመርኩት። መርካቶ እቃም ሲገዛ ማየት ጀመርኩ። ይዞኝ ይሄዳል። ያለው በማየት ነው ወደ ሞ የገባውት። ከትምህርት ሰዓት ውጭ ብዙም ጊዜ አብሮ ይሄዳለሁ እና ያያም ይመስለኛል። ሲሰራ ያዋለው የእጆቼ እጆቼን ማፍታታት የጀመርኩት በዛ ሰዓት ነው ብዬ ነው የማስበው። አብዛኞቹ የተሻለ የእደ ጥበብ ውጤቶች ከከባቢ ሁኔታ ጋር በሚስማሙ ጥሬ እቃዎች ላይ እየተመሰረቱ ናቸው። ከእንሰትና ቃጫ ውጤቶች የምትሰራቸውን ምርቶች ለአብነት መጥቀስ ይቻላል። እነዚህን ጥሬ እቃዎች ለመጠቀም ምን እንዳነሳሳት ታውሳለች። አሁን ቆጮ፣ አምቾ፣ ቡርሰሜ፣ ጩካሜ፣ ብራፕራት የሚባሉ ምግቦች አሉና እነሱ በሙሉ ከእንሰትኛ ቤት ውስጥ ይሰሩ ነበረ። ኮልፌ ነበር ቤታችን አዲስ አበባ ከዛ የሚወጣውን ቃጫ እናቴ ለብዙ ነገሮች ትጠቀምበታለች። ቤት ውስጥ የቤት ነገር ትሰራበታለች፣ የተለያዩ ጌጣጌጦች እና ደግሞ ቃጫውን ቅቤ ለማጥለል የምትጠቀምበት ነበር እና እሱ እሱ ነገር እነዛ የሚተራርፉት ነገሮች እንድፈጥር ምክንያት ሆነውኛል። ሌላው ደግሞ ያው ባገኘውት ጨርቅ ምንም አባቴ ጋር ስለምውል ማስቲሽ ምናምን ሳይ እየሰፋፋው ብዙ ነገሮች ይሰራ ነበር እና ያ ያገዘኝ ይመስለኛል። ማንኛውንም ነገር የሆነ ነገር ክሬት አርጌ መለወጥ ጀመርኩና እሱ እሱ ነው ወደዚህ ሙያ የበለጠ እንድገባ ያደረገኝ። ተሻለች ለየት ያሉ ንድፎቿንና ምርቶቿን በተለያዩ መድረኮች ለየት አቅርባለች። በስራዎቿም እውቅናና ሽልማትም ተበርክቶላታል። በሙያው እያለሁኝ ው ኢትዮጵያም እያለሁ ብዙ ቦታዎች እሳተፋለሁኝ። የተለያዩ ኢቨንቶች ሲኖሩ ለፕሮግራሞቹ እንደሚሆን እያደረግኩ እየሰራው ፕሮዳክቶች እንዲሄዳለው ቦርሳዎች እሰራለሁ። ጆሮ ጌጦች በእንሰቱ የእስክሪብቶ ማስቀመጫ፣ የቤት ማስጌጫዎች ሰራለሁ እንዲሁም በሽመና ጨርቆች ደግሞ አልባሳት ሰራለሁና ኢትዮጵያ ኢትዮጵያም ያለው ብዙ ቦታዎች ተሳትፍ ያለው የተለያዩ ፋሽን ቦታዎች እና እዚህ ሀገርም ከመጣው አሜሪካ የነበርኩት ቴክሳስ ነው ሂውስተን በ2019 ፋሽን ሾዳውን ሂውስተን ትልቅ ኮምፒቲሽን ነበረ። ከ12 ዲዛይነሮች አንደኛ ነው የወጣሁት ያኔ በ2019 መጥቼ በሁለት አመቴ ማለት ነው ትልቅ ሾው ነበረ። ለእኔ ትልቅ ጎል ነው ብዬ ነው የማስበው፣ ምክንያቱም በተለይ በእንሰቱ በመስራቴ እዚህ ደርሳል ያላልኩባቸው መንገዶች ነበሩ። አንደኛ ተቀባይነት ከማግኘት አንጻር፣ ሁለተኛ ደግሞ እንሰቱ ሲመጣ ፕሮሰሱ እሱን ቫሉ ይዤ ስለመጣሁኝ አችቭ አድርጌበታለሁ ብዬ የማስበው ያንን ነገር አክሴፕታንስ ማግኘቱ የተሳካበት ዋናው ምክንያት የታሪኩን ጽፌ አለው የመጣውበትን ታሪክ እናቴ እንሰት እየፋቀች እንሰት ከሚፍቁ ሴቶች ጋር እንደሱ ሰርታ ስላደግኩ እሱን ነው ያቀረብኩት፣ ከነ ታሪኩ ከዛ ደግሞ የእንዴትን ፕሮሰስ እንደሚደረግ ከዛ ደግሞ ምግቡንም በልቼ በተሰራው ጅባ ላይ ተኝቼ በእሱ በተጠፈጠፈው ቆጮ ቆጮ በልቼ ሙሉ ታሪክ ጽፌ ነው የእሱኑ ታሪክ ደግሞ ለፋሽኔ ከለርም ማቴሪያሉንም ተጠቅሜ ነው ፕሬዘንት ያደረግኩትና ትልቁ እንዳሸንፍ ያደረገኝ ነገር ታሪክ ነው የመጣውበትን ታሪክ ማክበር። የጫማ ሰሪና የእንሰት ፋቄ ልጅ ነኝ እኔ ና የእነሱን ዋጋ አክብሬ ነው ፕሬዘንት ያረኩት። በዛ ነው ትልቅ ሽልማት ያገኘት። መጀመሪያ ሂውስተን 2019 ፋሽን ሾ ዳውን ሂውስተን እዚህ ደግሞ ከመጣው በኋላ ሜሪላንድ ዋናው ከተማ ከሜሪላንድ ትልቅ ሰርተፍኬት ሰጥተውኛል። በኮቪድ ሰዓት ማስክ እየሰራሁኝ ለኮሚኒቲው አከፋፍል ነበረ ቨርቹዋል ፋሽን ሾው ተዘጋጅቶ ደግሞ በሰዎች በየቤታቸው እያዩ የሰራቸው ፕሮዳክቶች ተጫርተው ወደ አምስት ሺህ ዶላር አካባቢ ለኮሚኒቲው ገብተዋል። እዚህ ሀገር ላሉ በኮቪድ ምክንያት ኢኮኖሚያቸው ለተቃወሱ ማለት ነው። የፋሽኑ ዓለም ከፍተኛ ፉክክር ያለበት ዘርፍ ነው። በዚህ ዘርፍ ውስጥ ወጣቶች ውጤታማ የሆኑ ዘንድ ማድረግ ስለሚገባቸው ጉዳዮች የተሻለች ቀጣዩን ሀሳብ አጋርታናለች። ወጣቱ ማለት እኛ ብዙ ሀብት አለን ብዬ ነው ማስበው ያለንን አካባቢያችንን ማየት አለብን። እነዛን ደግሞ ፕሮዳክቶች መጠቀም መቻል፣ ክሬቲቪቲያችንን ዋጋ መስጠት። ምክንያቱም አሁን በፋሽኑም ብዙ ዩኒቨርሲቲዎች ተከፍተዋል። እኔ ባህር ዳርም ዩኒቨርሲቲ ሲጀምር የመጀመሪያ የፋሽን ተመራቂዎች ሲመረቁ እዛ ላይ ፕሬዘንት አድርግ ያለው ወልቂጤ ዩኒቨርሲቲ እንደዛው። አሁን አዋሳም ብዙ ቦታዎች እየተከፈቱ ነው፣ እና የፋሽን ኢንዱስትሪ እየሰፋ ነው፣ እንደ አንድ የትምህርት መስክ ማለት ነው። እና ወጣቱ በጣም ከአገር ውስጥ ባሉ ፕሮዳክቶች የሚሆን በሌሎች ክሬቲቪቲውን ተጠቅሞ ወደተሻለ ነገር ማምጣት ይችላል ብዬ አስባለሁ። እኔ በዛ ነገር ውስጥ ሁሉ አርፌ ስላረኩት አሁን ደግሞ የበለጠን በቴክኖሎጂ ስለሚታገዝ የተሻለ መስራት ይችላሉ ብዬ ነው ማስበው። እኔም ለራሴ ወደፊትም ብዙ ማካፍላቸው ነገሮች አለ ብዬ አስባለሁ። ከአለ ዩኒቨርስቲ ጋርም አሁን እየሰራው ነው። ብዙ ነገር ጥሩ ይሆናል ብዬ ነው ማስበው። ወጣቱ አቅም አለው፣ ፍላጎት አለው። የያዙትን ነገር ተስፋ ሳይቆርጡ ወደፊት ቢሄዱ ጥሩ ነው ብዬ አስባለሁ። የአልባሳት ንድፍ ባለሙያ ተሻለች ታደሰ በአሁኑ ሰዓት ስራዎቿን በተለያዩ የዩናይትድ ስቴትስ ከተሞች በሚቀርቡ የትውልድ ኢትዮጵያን ዝግጅቶች ላይ ታስተዋውቃለች። የመጭ ዘመን ህልሟ ስራዎቿ በታላላቅ ዓለም አቀፍ የፋሽን መድረኮችና መደብሮች ሲቀርቡ ማየት እንዲሁም እንሰትን ወደ ተለያዩ ጥቅሞች ለመዋል በሚደረገው ጥረት ውስጥ የእናቶችን ድካም በሚያቀሉ ስራዎች ውስጥ መሳተፍ እንደሆነ ነግራናለች። ሀብታሙንና እንግዳውን እናመሰግናለን። በመቀጠል ደግሞ ቆይታ ከአብነት የጎዳና ፎቶግራፍ መስራች ጋር አብነት የጎዳና ፎቶግራፍ በየጊዜው የሚለዋወጡትን የአዲስ አበባንና የልዩ ልዩ ከተሞችን የዕለት ተዕለት ውሎዎች የሚያሳይና የሚሰንድ የፎቶግራፍ ገጽ ነው። በአሁኑ ወቅት ከፎቶግራፍ ባለሙያዋ ከሲሂነ ተዋበ ጋር በጀርመን ስራዎቹን ለእይታ እያቀረበ ነው። አብነት ከጎዳና ላይ ፎቶግራፎች በተጨማሪ ልዩ ልዩ የማስታወቂያ፣ የጉዞ እንዲሁም ለሞዴሎች ራስን መግለጫነት የሚያገለግሉ ፎቶግራፎችንም ያነሳል። አብነት ተሾመ በስራዎቹ ዙሪያ ከኤደን ገረመው ጋር ቆይታ አድርጓል። አብነት፣ ለዚህ ቃለ መጠየቅ ፈቃደኛ ስለሆንክልኝ ብዙ ቼ ነው የማመሰግነው። እስቲ ሙሉ ስምህን እና ያለህበትን ሙያ እሺ እኔም መስለጋ ብችን አመሰግናለሁ። አብነት ተሾመ እባላለሁ ፎቶግራፈር ነኝ። በአብዛኛው የሚሰራው የጎዳና ፎቶግራፍ ነው። እንዲሁም ደግሞ የተለያዩ በተለምዶ ደኮንቸ ተብሎ የሚጠራውን የተለያዩ ለማስታወቂያ የሚሆኑ ፎቶግራፎችን አመታሉ። ስራዎችህ እንግዲህ አብዛኞቹ የጎዳና ላይ ፎቶግራፎችን መሰነድ ናቸው እና እንዴት ይሄንኛውን የፎቶግራፍ ዘርፍ ለይተህ መረጥ ይህንን የመረጥኩት እንደ አጋጣሚ ነው። ልክ ፎቶግራፍ ማንሳት ትጀምርበት ስልኬ ከሁሉም የፎቶ አይነቶች ይሄ ቀለለኝ ያለምንም ዝግጅት እና ምንም ነገር ሳላደርግ እንዲሁ ወጥቼ ማንሳት የምችለው ስለነበረ ነው ወደ መጀመሪያ ላይ ከዛ በኋላ ግን እያነሳሁ በሄድኩኝ ቁጥር መንገድ ላይ ያለው የተለያዩ አይነት ታሪኮች አሉ መነገር የሚችሉ የእያንዳንዱ ሰው አኗኗር ከተማችን ውስጥ ያለው የሚያምረውም የማያምረውም ነገር አርቲስቲክ በሆነው ሲታይ የሚያምር ስለሆነ ወደ ጎዳና ፎቶግራፉ በደንብ ተሳጉ። ከዛ በኋላ እያልኩ ደግሞ ያው ወደ ሌላ የፎቶግራፍ አይነቶች ሄድኩ ማለት ነው። ምናልባት እንግዲህ አንተ በብዛት ያለው የምትሰራው አዲስ አበባ ላይ ይመስለኛል እና አዲስ አበባ ደግሞ በአመታት እለት እለት፣ በየወሩ እየተቀየረች ያለች እያደገች ያለች ከተማ ናት እና ከዛ አንጻር እስቲ ለስንት አመት ያህል ፎቶ አነሳል? ሌሎች ከተሞችም ካሉ አያይዘህ ልትነግረኝ ትችላለን ፎቶግራፍ ማንሳት ከጀመርኩኝ ያው አሁን አስር አመትን አለኩኝ ሁሉ ጊዜ የጎዳና ፎቶግራፍ አነሳለሁ። ከዛም በተጨማሪ ግን የተለያዩ የኢትዮጵያ አካባቢዎች ለራሴ ልጅ ትራብን ለማድረግ እንዲሁም ደግሞ ለስራ እየወጣሁኝ እየጎበኛ ፎቶዎችን ማንሳት ችያለሁ። እና ያው እንደ እድል ሆኖ ሙሉ በተለያዩ ስራዎች ኢትዮጵያ ውስጥ ሁሉም ቦታ እያንዳንዱ ወረዳ ውስጥ የማየት እድሉ ገጥሞኛል። ሁሉም ቦታ አንስቻለሁ በተለይ ግን ደግሞ አዲስ አበባን በደንብ አንስቻለሁ። ትንሽ ወዲያው ቀጥታ ወደ ስራ ሆኖ ተንደርድሬ የመጣሁት። እስቲ እንዴት ነው የፎቶግራፍ አጀማመርህ? አስተዳደግህ ትንሽ ነገር በለኝ፣ ስለማንነትህ በወደጃ ያደጉት ታፈኒት አካባቢ ነው አዲስ አበባ። እና ወደ ፎቶግራፍ ደግሞ የገቦት ከአንድ ጓደኛ ጋር እንደዚህ አሪፍ ስልክ አገኘንና ካሜራው በቃ ላይ የተያዘ ከዛ ቀደም ከያዘ ናቸው ስልኮች አሁን ኖርማል ነገር ነው። ፖርትሬት ሙድ የምንለው የተለያየ ስልክ ላይ በቃ በሱ በጣም ተገርመን በደንብ ማንሳት ጀመርን። ከዛም በፊት ግን እንዲሁ ቤት ውስጥ በዲጂታል ካሜራዎች ምናምን አነሳ ነበረ። ከዛ በኋላ የጎዳና ላይ ፎቶግራፍ የሚባለውን ነገር ካወቅም በኋላ ኢንስታግራም ዳይሪ የምናነሳቸውን ፎቶ ሼር ማድረግ ጀመርን። በሱ የተለያዩ ሌላ ፎቶግራፈሮችን መተዋወቅ ቻለ እና የሆነ ፎቶግራፎች ኮሚኒቲ ነገር ተፈጠረ። ከእሱ በኋላ በዛ ጊዜ ፌ የሚባል ፎቶግራፈሪ የሚያቋቋመች ድርጅት አለ እና እነሱ ፎቶ ዎክ የሚባሉ ፕሮግራም ነበረ። በየወሩ አንድ ላይ ሆነን ከተማውን እየዘርታለን እና በሱ የመማር እድል የተለያዩ ፎቶግራፎች የማወቅ እድል አገኘሁኝ። ከሱ ቀጥሎ ያው በጣም ኢንተረክቲ እንደሆነ አወኩኝ። ትክ ፍላጎት እንደሆነ ካወቅኩኝ በኋላ በደንብ ጊዜ መስጠት ጀመርኩኝ ለፎቶግራፍ እንጂ ሰዎችን ማገብ በተለያዩ ትንሽ የፕሮፌሽናል ሲኖራቸው እየሄድኩኝ አግብ ነበረ። ከዛ በኋላ ዩኒቨርሲቲ ገብቼ አንድ አመት ከተማርኩ በኋላ በቃ መቀጠል ስላልፈልኩኝ እና ሰልኛ ያለ እዛ ላይ ስላልነበረ እሱን አቋርጬ ለአንድ አመት ብሉ ናይል ፊልም ቴሌቪዥን አካዳሚ የሚባል ትምህርት ቤት ኢንቴንሲቭ የሚባል ኮርስ አላቸው የሶስት አመቱን ትምህርት ተጨምቀው በአንድ አመት ያስተምራሉ። ጠዋት እሱም በአንድ አመት ተማርኩ። ከሱ በኋላ ሙሉ ጊዜ ሰጥች አውቶግራፍ እየሰራው ይገኛለው። ብዙ ጊዜ ሰርግ መስራት ወይም ደግሞ ሰዎችን፣ ሞዴሎችን ፎቶ ማንሳት ነው። እና አንተ ጎዳና ነው የምታነሳው የዞርክ ኑሮን ለመምራት እንዴት ተቻለ? መጀመሪያ ላይ ተግዳሮት አልነበረውም? እንኳን በፊት አሁንም ይከብዳል አሁን ያው ትክክለኛ እኔም እርግጠኛ ማን ፈልግ የነበረው ለዚህ ነገር ፍክሮ የነበረ ነበረ። ግን ያልከበደኝ ለምንድን ነው? አንደኛ ነገር ያው እኛ የዛን ፎቶግራፍ በጀመርንበት ጊዜ በቃ ኢንስታግራም ገና የጀመረበት እና በቃ ይሄ በጣም ሙቀቱ ላይ የነበረበት ጊዜ ስለነበረ እሱ ጥሩ እድል ሰጥቶናል። የተለያዩ በምናነሳቸው የጎዳና ፎቶዎች አንደኛ ነገር ከሌላ ውጭ ሀገር ካሉ ትልልቅ ፎቶግራፎች ጋር የመተዋወቅ እድል አገኘን። በጣም ትልልቅ የሚባሉ የጎዳና ላይ ፎቶግራፍ ፔጆች ላይ የኛ ፎቶ ፊቸር ይደረግ ነበረ። የተለያዩ አርቲክሎች ላይ ምናምን እንገባ ነበር እና አሁን አፍሪካ ውስጥ ካለው የጎዳና ላይ ፎቶግራፍ ያለውን ፊልም ካየሹ፣ ኢትዮጵያ ውስጥ ያለው አዲስ አበባ ላይ ያለው በጣም ከሁሉ ልቆ ከላይ ያለ ነው። የጎዳና ላይ ፎቶን በሚውበት ጊዜ ለሌላ አይነት ስራዎች ይጠሩናል። ሌላ ስራዎች ነበር ነው ነት ምች የሆነው እኛ ከዚህ ሆን መብሻት ምችላቸውን እሱም እየሰራው ባላንስ ለማድረግ ሞክራል። የሚከብደውን ፓርት በእርግጥ ይከብዳል፣ ቀላል አይደለም። ከእሱ ደግሞ በተጨማሪ የተለያዩ ፎቶዎችን እያተምን እንሸጣለን። ለተለያዩ ሆቴሎች፣ ሰዎች ለመኖሪያ ቤታቸው፣ ለመስሪያ ቤት ቦታቸው ልክ ለመስጠቀል የሚሆኑ ፎቶዎችን እንሸጣለን። የፎቶ መሸጥ ነገር ካነሳን ዌብሳይት ላይ ያሉትን ዋጋዎች አይቻቸው ነበር እና አብዛኞቹ ከመቶ ዶላርና ከሁለት መቶ ዶላር ወይም ዩሮ በላይ ናቸው ዋጋቸውና እንዴት ነው ይሄ ለውጭ ገበያ የታሰበ ነው፣ ወይስ በዚህ ደረጃ ከፍሎ የሚገዛ ሰው አለ ማለት ነው? ሴቴ ላይ የተመለከትሽው አሁን በዚህ ሰዓት እያሳየን ነው ያለ ኤግዚቢሽን ነው። ይህንና የፎቶግራፈርስ ሚንከባበ ፎቶዎች ናቸው። ኢትዮጵያዊን ሰው ከስኝ ሊሽ ና ጀርመን ነው እየተካሄደ ያለው ና እነዚህ እዛ ላይ ያሉት አርቶፍቡና የሚባሉ ጋለሪ ነው የሚታዩ ፎቶዎች ናቸው። ፕሪንት የተደረጉበትም እጅግ በጣም አሁን አለ በሚባለው በጣም ለብዙ ዓመታት የሚቆይ ነው ከመቶ አመት በላይ ና የሚቆይ የሆነ ስፔሻል የሚባለ የወረቀት አይነት ነው አንደኛ። ሁለተኛ ደግሞ እዛ ጋለሪ ሌብል የሚሸጡ ፎቶዎች ሲሆን ና ይ በእንደዛ ደረጃ ሲሆን ዋጋው kasi la wado kila kena la dan bizu kila la ba ya dunia hi wa dan dar ji sin ta shi da nan ji da dan da an ne እና አንዱ ፎቶ መቶ ጊዜ ሁለት መቶ ጊዜ ምናምን አይሸጥም። ከጎዳና ፎቶግራፊ በተጨማሪ ያው መጎብ የተለያዩ ቦታዎችን መጎብኘት ያስደስተኛል እና በዛው አጋጣሚ ደግሞ ፎቶዎችን አነሳለን። እንዲሁም ደግሞ የተለያዩ ለማስታወቂያዎች የሚሆኑ እንደዚህ የመኪና ማስታወቂያዎች፣ የተለያዩ የሞዴሎች ፖርትፎሊዮ የሚሉት አለ። ደግሞ ኤቨንቶችን ምናምን እነሱን እንደ ስራ ሆነው ፊልም ደረጃውን በጠበቀ መልኩና እጅግ በጣም ጥሩ በሆነ መልኩ ከተለመደ ወጣ ባለ እነሱ ነው ይባላል። በዚህ ስራ ውስጥ እንግዲህ እንደ ተግዳሮት የምታነሳቸው ነገሮች ምንድን ናቸው? ይህ ስራ ውስጥ እንደ ተግዳሮት የሚነሳው ተግዳሮትም ነው ግን እንደ እድል ያው ማህበረሰባችን ገና ፎቶግራፍ የሚባለውን ነገር ብዙ ፎቶግራፍ ካሱ የሰርግ ፎቶ ወይ ደግሞ ስቱዲዮ ሄዶ ፎቶ መነሳት የሆነ ቀለል አርጎ ነው የሚያስበውና እንደ ሙያም ስታዩ በአጠቃላይ ያው ሀገራችን ውስጥ እንዲህ ሙያ የሆኑ ነገሮች አይከበሩም። እሱ አስተሳሰብ እ ስራው የሚሰራበት ነገር ላይ ብዙ ተግዳሮትን ይፈጥራል። ከተለያዩ ሰዎች ጋር ያለመግባባት ወይ ይሄ ክፍያ ማቆየት ወይም ደግሞ አሁን ጥሩ ነገር እንዲሰራላቸው ይፈልጉና ግን ይሄ አንቺ ጠየቂውን ነገር ያለ ማድረግ ነገሮች አለ ህይወቱ ያው ትልቅ ተግዳሮት ነው። እሺ በቀጣይስ የምታስባቸው ነገሮች ምንድን ናቸው? ወይም ደግሞ ወደፊት ቢሆን እዚህ ደረጃ ላይ ነው የምደርሰው የምትለው ነገር ምንድን ነው? አሁን እየሰሯቸው ዲጌራ ያሉ አንዳንድ ኤክቲቪሽኖች አሉ። የኢትዮጵያን ጥሩ ገጽታ የሚያሳይ አንድ ሬፌ ኢትዮጵያ የሚባል ፎቶ ኤግዚቢሽን አለኝ። ምክርኩኝ ነው እዚህም ሀገር ለማሳየት እና የተለያዩ ሀገሮችን ለማሳየት እንዲሁም የፎቶግራፍ መጽሐፍ አንድ ላይ እሱን የመስራት ሀሳብ አለኝ። ማሚያጭ ጊዜ ቅድ ረዥም ጊዜ ደግሞ ሀገራችን ውስጥ በምሽሮ ሮባት ትምህርት ቤት የለም። በከፍተኛ ተቋም ደረጃ የአንድ ወር ስልጠና የተለያዩ ቦታዎች አለ፣ ግን በስነ ስርዓት ትምህርት ተብሎ የሚሰጥበት ቦታ የለም እና እኔና ጓደኞቼ እና ይሄን ሀሳብ ከሚደግፉ ሰዎች ጋር ሆኜ እንደዚህ አይነት ነገር የማቋቋም ወይፍት ነገር ላይ አስተዋጽኦ ለማድረግ አስተባል። እሺ፣ አብነት ከአሜሪካ ድምጽ ጋር ለነበረ ቆይታ እጅግ አብዝቼ ደግሞ አመሰግነው። እሺ፣ ስለላዘበች ነው አመሰግነ ኤደን ገረመውንና እንግዳዋን እናመሰግናለን። የተከበራችሁ አድማጮች የቅዳሜ ምሽት ዝግጅታችንን አጋምሰናል። በየዕለቱ የምናቀርባቸውን ዝግጅቶች ለመከታተል የምትችሉባቸውን መስመሮችና በዝግጅቶቻችን ዙሪያ ጥያቄ አስተያየት፣ ወይም ጥቆማ ቢኖራችሁ የምትልኩበትን አድራሻ እዚህ ጋር እናስታውሳችሁ። የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ካም በፌስቡክ አት ቪኦኤ አምሃሪክ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ ዩቲብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን ወይም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202255505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱን ማግኘት ትችላላችሁ። የአሜሪካ ድምፅ ቪኦኤ። ውድ አድማጮች ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። በቀሪው ጊዜ ደግሞ እንግዱ ወልዴ ለመዝናኛችሁ በመረጣቸው ዜማዎች አብሯችሁ ያመሻል። መልካም ጊዜ። ጤና ስጥልኝ። እንደምናመሻችሁ ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቀና አሁን ጀምሯል። ሙዚቃዎቹን መራርጬ ወደ እናንተ የማደርሰውና እስከ አራት ሰዓት አመሪያቸው የማመሸው እንግዲህ ወሌ ነኝ ዊልስ የሰማችሁት ለረጅም ዓመታት በተለይም የጃዝ ሙዚቃን ከአሜሪካ ድምፅ ለዓለም ሲያሰማ የነበረውን ዊሊስ ኮኖቨርን ነበር። በቀዝቃዛው ጦርነት ወቅት በተለይም ለምስራቅ አውሮፓ ታላቅ ባለውለታ ነበር ይባላል። በወቅቱ ሶቪየት ኅብረት ተብላ በምትጠራውና በሌላውም የሶሻሊስት ዓለም ያሉ ሰዎች የተከለከለውን የአሜሪካ ሬዲዮ ተደብቀው በሚሰሙበት ወቅት ዊሊስ ኮኖቨር ምርጫቸው ነበር። ከእንደ አውሮፓውያን አቆጣጠር 1955 ሕይወቱ እስካለፈበት 1996 በተለይም ጃዝ ሙዚቃን ለዓለም ያቀርብ የነበረው ዊልስ ኮኖቨር በወቅቱ በሶሻሊስቱ ዓለም ወጣት ሙዚቀኞች የነበሩና አሁን አንቱ የተባሉ የጃዝ ሙዚቀኞች ታላቅ ባለውለታቸው እንደሆነ ይናገራሉ። በዋሽንግተን ዲሲ ያሉ የጃዝና ሌሎችም የሙዚቃ ሙያተኞች የዘረኝነትን አጥር ሰብረው በአንድ ላይ እንዲጫወቱ በማድረግ ትልቅ ሚና እንደነበረው ይነገርለታል። ይህ የአሜሪካ ድምፅ ነው፣ ዋሽንግተን ዲሲ። ዊሊስ ከኖቨር ውሎው ከታላቅ የጃዝ ሰዎች ጋር ሲሆን፣ የሰማችሁት ሉዊስ አርምስትሮንግ በአንድ ወቅት የቪኦኤን ጣቢያ ሲያስተዋውቅ የተቀረጸውን ነው። አርምስትሮንግን ካነሳን ታዲያ የዛሬ ምሽት የሙዚቃ ቃናን ለምን በሱ አንጀምርም? Kissed up Will thrive upon that kiss. Mm, sweetheart, I ask no more than this. A kiss, a bell, a dream on. Mm. Give me a kiss before you leave me. And my imagination will feed my hungry heart. Mm. Leave me one thing before we part. A kiss to build a dream on. When I'm alone with my fancies, I'll be with you, weaving romances, making believe they're true. your lips for just a moment and my imagination will make that moment live mm, give me what you alone can give a kiss to build a dream ጊሚ ኪስ ቱ ቢልድ ድሪሞን ይላል አርምስትሮንግ። ብዙም ማብራሪያ የሚያስፈልገው ሙዚቃ አይደለም። በመከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላችሁን የሙዚቃ ቀናት ነው። እስከ አራት ሰዓት አብሬያችሁ የማመሻው እንግዲህ ወልደ ነኝ ሲናው ጎጃም በአስቻለው ፈጠነ ከጥቂት ሳምንታት በፊት የተለቀቀው የአስቻለው ፈጠነ ካሲናው ጎጃም በዋናው የዩቲዩብ ቻናል ብቻ ከ1.5 ሚሊዮን በላይ ጊዜ ታይተዋል። ከአራት ወራት ቀደም ብሎ የወጣው እናቷ ጎንደር እስካሁን ከ7.3 ሚሊዮን በላይ ጊዜ የሙዚቃ ባለንብረቱ በሆነው የዩቲዩብ ቻናል ላይ ታይተዋል። ሀገራችን

शुभर

አስቻለው ፈጠነ ካሲናው ጎጃም ብሎ የለቀቀውን ዜማ ነበር የሰማነው። የሙዚቃ ቀና ይቀጥላል። አስተናጋጃችሁ እንግደወሌ ነኝ። በ11 ዓመቱ ሙዚቃ የጀመረው ዊዝኪድ በናይጄሪያ ቁጥር አንድ ዘፋኝ እንደሆነ ይነገርለታል። በአፍሮቢት ቤት የሙዚቃ ስልት አድናቆትን ያተረፈው ዊዝኪድ በአፍሪካ ቀዳሚ ከሆኑት ተጽዕኖ መፈጣሪ የሙዚቃ ባለሙያዎች አንዱ ነው። ለምሽቱ የመረጥኩላችሁ ኤሰንስ የተሰኘውን ስራውን ነው። በመከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላችሁን የሙዚቃ ቻናል ነው። እስከ አራት ሰዓት የማስተናግዳችሁ እንግዲሁልኝ ነኝ። የቢራቢሮ ዋናው መልእክቱ ወደፊት ተስፋ እንዳለን ከትንሽ ተነስቶ ማደግ እንደሚቻል ያለው መልእክት ነው። በጣም አመሰግናለሁ። ቤቲጂ ነች ከቢራቢሮ ጋር ቲቲ ጂን ቢራ ቢሮ የተሰኘውን ዜማ ነበር ያደመጥ ነው የሙዚቃ ቀና ይቀጥላል። አሜሪካን ፓይ በአገሬው የተለያዩ ትውልዶች ላለፉት 50 ዓመታት ተወደ የቆየ ዘፈን ነው። በዳን ማክሊን የተዘፈነው ይህ ዘፈን የወቅቱን የሙዚቃና የፖለቲካ ሁኔታ እንደሚያንጸባርቅ ይነገርለታል። ዳን ማክሊን ስለ ጻፈው ግጥም ትርጉም ብዙ አይናገርም። die sing it with me so bye bye, bye. bye. ዳን ማክሊን ከ50 ዓመታት በፊት እንደ አውሮፓውያን አቆጣጠር 1971 በእጁ የጻፈውን ግጥም ከ8 ዓመታት በፊት ለጨረታ አቅርቦ ስሙ ያልተጠቀሰ ገዢ 1.2 ሚሊዮን ዶላር ከፍሎ ወስዶታል። ፖለቲካ የመጨረሻው ምርጫዬ፣ ይህ የጥላሁን ገሰሰ ቤት ነው መንገዱ የተሰኘው ድንቅ ዜማ ነው። በዚሁ ዜማና የሚሰናበታችሁ አድማጮች የሳምንት ሰው ይበለን። ሰላም የፍቅር አዳራሽ ኗሪነት አለ ወይ? ሲሆን ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ ሲተላለፍ የቆየው የቅዳሜ ምሽት የአማርኛ ፕሮግራም እዚህ ላይ አበቃ። ነገ እሁድ በመስተዋት ፕሮግራም እስከምንገናኝ ያስተናገድኳችሁ ቆንጅ ይታዬ ነኝ። የፕሮግራሙ መሪ ጽዮን ግርማ፣ ፕሮግራሙን ያቀናበረችልን ብርሃን ኃይሉ ነች። አብራችሁን ስላመሻችሁ እናመሰግናለን። በሰላም እደሩ።